ዛሬ ማክሰኞ ጥር 26 ቀን 2007 ዓ.ም ተመረክ ነው። ሰለሞን ክፍል ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከአዲሱ አበበ እንስማ። እንደምን አምሽታችኋል። የአልጀዚራው ጋዜጠኛ መሐመድ ፋህሜ የግብጻዊ ዜግነቱን ውድቅ ካደረገ ወይም ከተወ በኋላ ከእስር ሊለቀቅ እንደሚችል ተገለጸ። እርምጃው ግብጽ ውስጥ ከ400 ቀናት በላይ የታሰረው ፋህሜን ለመልቀቅ ምቹ ሁኔታ እንደፈጠረም ተመልክቷል። ፋህሜ ከሌሎቹ ሁለት የስራ ባልደረቦቹ ጋር እንደ አውሮፓ አቆጣጠር በታህሳስ 2013 ዓ ም የታሰረው ሕገ ወጡን ሙስሊም ብራደርሁድን ረድታችኋል በሚል ተከሰው እንደሆነ ይታወቃል። ፋህሜ የሁለት አገሮች ማለት የግብፅና የካናዳ ዜግነት ያለው መሆኑም ይታወቃል። ምስራቅ ዩክራይን ውስጥ የሚገኙ ባለስልጣናት እንዳስታወቁት በዩክራይን ወታደሮችና በሩሲያ መራሹ ተገንጣይ ቡድን አባላት መካከል በተቀሰቀሰ አዲስ ውጊያ ቢያንስ ስምንት ሲቪሎች ተገደሉ። ወደ ሀያ ሁለት ሰዎች የቆሰሉበት ይህ አዲስ ጦርነት ባለፉት ሀያ አራት ሰዓታት መካሄዱንም የኪቭና የሽምቅ ተዋጊዎቹ ባለስልጣናት ተናግረዋል። አንድ የዚህ አዲስ ውጊያ ሰለባ በሁሉም አካባቢዎች ተዘዋውሬ አይቻለሁ። ሁሉም ነገር ተቃጥሏል። ይህ ላይ ላይ የምታዩት ልብስ እንኳን ተቃጥሏል። ምንም የተረፈ ነገር የለም ሲል ገልጧል። ሩሲያ ዩክራይን ውስጥ በወሰደችው እርምጃ ምክንያት ምዕራባውያን የጣሉባት ማዕቀብ ችግር ፈጥሯል የሚሉ አንድ ሶስተኛ ሩሳውያን ብቻ ናቸው ሲል አንድ የሩሲያ ነጻ የህዝብ አስተያየት መስጫ መስሪያ ቤት ያካሄደው ጥናት አመለከተ። ጥናቱን ያካሄደው ሌቫዳ ሴንተር የተባለው መስሪያ ቤት እንዳስቀመጠው ማዕቀቡ መጠነኛ ችግር ፈጥሯል የሚሉ ሀያ ሰባት ከመቶ፣ በጣም ከባድ ችግር ፈጥሯል የሚሉ ደግሞ ሰባት ከመቶ ናቸው። ሰላሳ ሰባት ከመቶ ያህሉ ደግሞ ምናልባት መጠነኛ ችግር ይፈጥር ይሆናል ሲሉ፣ አስር ከመቶ የሚሆኑት ደግሞ ወደፊት ሳይፈጥር አይቀርም ችግሩ በእኛም በቤተሰቦችም ላይ ሊደርስ ይችላል ሲሉ ተሰምተዋል። እንደ አውሮፓ አቆጣጠር ካለፈው ጥር 23 እስከ 26 የተካሄደው ጥናት ውጤት ይፋ የሆነው ዛሬ ማክሰኞ መሆኑም ታውቋል። ኩባ የቀድሞውን ፕሬዝዳንት የፊደል ካስትሮን ፎቶግራፎች ለመጀመሪያ ጊዜ ይፋ አውጥታለች። ካስትሮ ካለፈው ነሐሴ ጀምሮ መታመማቸው እና የጤንነታቸው ሁኔታም ማሽቆልቆሉ በሰፊው እየተወራ ባለበት ወቅት ነው። ኩባ የቀድሞውን ፕሬዝዳንት የፊደል ካስትሮን ፎቶግራፎች ትናንት ሰኞ ይፋ ያደረገችው በኮሚኒስት ፓርቲው ጋዜጣ ግራንማ ላይ በወጣውና ባለፈው ወር የተነሳ ነው ተብሎ በጋዜጣው ላይ በሰፈረው መሰረት የሚታየው ፎቶግራፍ ላይ ካስትሮ በመኖሪያ ቤታቸው አንድ ከተማሪዎች መሪ ጋር ሲነጋገሩ ያሳያል። ባለፈው ወር ከሚስተር ካስትሮ ጋር የተገናኘውና የብራዚል ዜግነት ያለው አንድ መንፈሳዊ ሰው በሰጠው ቃል የቀድሞ መሪ በእርግጥ ሰውነታቸው ቀንሷል፣ ቀጭን ሆነው ይታያሉ፣ ይሁንና ጤንነታቸው በጥሩ ሁኔታ ላይ ነው ብሏል። ካስትሮ እንደ አውሮፓ አቆጣጠር በ 2006 ዓ ም ነው በጤንነታቸው መታወክ ምክንያት ስልጣናቸውን ለትንሽ ወንድማቸው ራውል ካስትሮ ያስረከቡት። ከዚያ ወዲህ ብዙም ይፋ አይወጡም፣ መግለጫም አይሰጡም። ለመጨረሻ ጊዜ ፊደል ካስትሮ በአደባባይ የታዩት ድፍን ዓመት ሞልቶታል። በቅርቡ በፕሬዝዳንት ኦባማ የተደረገው ከኩባ ጋር ሊፈጠር የሚችለው ዲፕሎማሲያዊ ግንኙነት ጥሩ መሆኑን ፊደል ካስትሮ መናገራቸው ታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበን ለዜናዎቹ አመሰግናለሁ። ከምሽቱ ሶስት ሰዓት በሃያ አምስት ና በሰላሳ አንድ ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ ዜናዎች ጋር ይመለሳል። ይህ በአስራ አራት ሰላሳ አንድ መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ለሁለቱ የደቡብ ሱዳን ተቀናቃይ መሪዎች የሚያገለግል የሥልጣን ክፍፍል ማዕቀፍ አዲስ አበባ ላይ ተፈርሟል። በሁለቱ መካከል ያለው ግጭት የሚቆምበትን ትክክለኛ ወቅትና የአንድነት መንግስት የሚቋቋምበትን የጊዜ ገደብ የሚያስቀምጠው ይህ ስምምነት የተፈረመው በፕሬዝደንት ሳልቫኪርና በተቃዋሚዎቹ መሪ ሪያቅ ማሻር ነው። ፊልቶን አሊዩ ከጁባ ያጠናቀረውን ዘገባ አዲሱ አበበ ያቀርበዋል። ሚኒስትሩ ማይክል ማኩዌል እንደገለጡት በዚህ ወር ማብቂያ ገደማ ለውይይት መቅረብ ያለባቸው አንገብጋቢ ጉዳዮች የሽግግር መንግስቱ አወቃቀርና የፕሬዝዳንቱ እንዲሁም የምክትሉ ስልጣንና ኃላፊነት ናቸው። ከእንግዲህ ያለው የሁለት ወር ጊዜ ለፕሬዝዳንት ኪርም ሆነ ለሽምቅ ተዋጊው መሪ ሪቅ ማቻር በቂ ጊዜ ስለሚሰጣቸው በሚኖሯቸው ስልጣን ዙሪያ ለመምከርና እስከ መጋቢት ወር ማብቂያ ደግሞ ወደ ስምምነት ለመድረስ ምቹ ሁኔታ ይፈጥርላቸዋል ብለዋል የማስታወቂያ ሚኒስትሩ። በያዝነው የአውሮፓውያኑ ፌብሩዋሪ ወር ዐሥራ ዘጠነኛው ቀን ዋነኞቹ ባለጉዳዮችና አደራዳሪው ቡድን ወደ አዲስ አበባ ተመልሰው ንግግሮቹ ይቀጥሉና የመጨረሻው ስምምነት ላይ በቀጣዩ ወር ቢያንስ በአምስተኛው ቀን ይደርሳሉ። ከዚያም አደራዳሪዎቹ ሥራቸውን እስከ ማርች መጨረሻ ቀጥለው ተግባራዊ የሚሆኑባቸውን መንገዶች ይቀይሳሉ። በዚህ መሠረት ቅድመ ሽግግሩ ሂደት አፕሪል መጀመሪያ ማለትም በመጋቢት መጨረሻ ሳምንት ይጀመራል። የሽግግር መንግሥቱ ማብቂያ ጊዜ ይሆናል ተብሎ የታቀደውና የሁለቱ ምክትል ፕሬዚዳንቶች ሥልጣንና ኃላፊነት በሥራ የሚተረጎመው ደግሞ በሚያዚያ ወር ማብቂያ መሆኑም ተመልክቷል ነገር ግን አሉ ሚኒስትር ማኩዌል ኢጋድ ለተቀዳሚው ምክትል ፕሬዚዳንቱና ለምክትል ፕሬዚዳንቱ ባወጣው የሥልጣን ክፍፍል ማዕቀፍ ዙሪያ መንግሥቱ ስምምነት ላይ አልደረሰም እያልን ያለነው ቀዳማይ ወይም ምክትል ፕሬዝደንት አይኖርም ነው። እኩል ሥልጣን ያላቸው ሁለት ምክትል ፕሬዝዳንቶች ይኖራሉ። እነርሱም ሥራቸውን ሕገ መንግሥቱ በሚፈቅድላቸው መሠረት ያከናውናሉ። ሁለቱ ፓርቲዎች አንድ የጋራ መማክርት ሸንጎ ለማቋቋም ግን ስምምነት ላይ እንደ ደረሱ ማኩዌል አመልክተው በዚህ ነጥብ ላይ ግን አንድ አይነት ውይይት ማስፈለጉ የታመነ ነው ብለዋል። አክለውም ሁለቱም ግን በአንድ ወቅት የተኩስ አቁም ስምምነት ላይ መድረስ እንደሚያስፈልግ ተስማምተዋል ነው ያሉት። we have not been signing so many agreements all that we sign is the cessation of hostilities all the other resolutions እስካሁን ብዙ ስምምነቶችን እየፈረምን አልነበረም። ስንፈርም የቆየናቸው ግጭቶችን ስለማስወገድ የሚሉ ናቸው። ቀሪዎቹ ውሳኔዎች በሙሉ በአፍሪካ ህብረት መሪዎች ጉባኤ የተሰጡ ናቸው። አሁን በሁለቱ ዋና ባለጉዳዮች መካከል የተፈረመው ስምምነት ግን በዐይነቱ የመጀመሪያው ነው። እናም ሁለቱ ወገኖች ስምምነቶቹን ለማክበር ቃል ገብተዋል። እንደ አውሮፓውያን ዘመን አቈጣጠር በታሳስ ሁለት ሺ አስራ ሶስት ዓመተ ምሕረት በተቀጣጠለው በደቡብ ሱዳኑ ግጭት ወደ ሁለት ሚሊዮን ያህል ሕዝብ ከቤት ንብረቱ ተፈናቅሏል። ሁለቱም ተፋላሚ ወገኖች ደግሞ በጠላትነት ላለመታየት እንደ አውሮፓ አቆጣጠር ባለፈው 2014 ዓመተ ምህረት የተደረሰውን የመጀመሪያውን የተኩስ አቆሙል በተደጋጋሚ ጥሰውታል። ወደ ሁለተኛው ቅንብር እንሸጋገራለን። ጤና፣ በሰሎሞን አባተ ማችዲሾ ሞዬቲ የዓለም የጤና ድርጅት የአፍሪካ ቢሮውን እንዲመሩ የሰየማቸው ዳይሬክተር ናቸው። አንዲት ሴት አሁን እርሳቸው ለያዙት ቦታ ስትሾም ሞዬቲ የመጀመሪያዋ ናቸው። ይህ ደግሞ አንድም መታደል ነው፣ አንድም ፈተና ነው ብለዋል አዲሷ ዳይሬክተር። ከጄኔቫዋ ዘጋቢያችን ሊሳ ሽላይን ጋር ቃለ ምልልስ ያደርጉ ዶክተር ማችዲሶ ሞዬቲ በማኅበረሰብ ጤና ዘርፍ የሰላሳ አምስት ዓመታት የአገራቸውና ዓለም አቀፍ ልምድ ያካበቱ ናቸው። I am very happy and proud to be the first woman, but um I also ለዚህ ቦታ የመጀመሪያዋ ሴት ሹም በመሆኔ በጣም ደስተኛ ነኝ ኮርቻ አለሁም። በርግጥ የሴት መሾም ነገር በጣም ዘግይቷል። ለማንኛውም ደስ ብሎኛል ምን ማድረግ እንደምችልም እያሰብኩኝ ነው። ፈተናዎቹ ብዙ ናቸው። ያለ ኢቦላ እንኳ ችግሮቹ እጅግ የበዙ ናቸው። ዶክተር ሞዬቲ ለምዕራብ አፍሪቃ የከበደ የሐዘን ሁኔታ ያሉት የኢቦላ ወረርሽኝ ፈር እየለቀቀና እየተንሰራፋ የሚገድለው ሰው ቁጥርም እጅግ እየበዛ በሄደ ጊዜ የዓለሙ የጤና ድርጅት ምላሹና እንቅስቃሴው እጅግ አዝጋሚ ነበር ተብሎ ብዙ ውርጅብኝና ወቀሳ ዘንቦበታል። እናም ታዲያ እስኪ የተሻለ ራዕይ ለአፍሪካ ያለው መሪ ጥቂትም ኮስተርና ቆፍጠን ያለ የሥራ ኃላፊ ቢሰማራበት የተሻለ ውጤት ይታይ ይሆናል ተባለና ሞየቲ ለቦታው ታዩ። በሊሳሽ ላይን የደብልዩ ኤች ኦ ጠቅላይ ጽሕፈት ቤት ጄኔቫ ዘገባ መሠረት እንግዲህ ወደፊት የሚጠብቋቸውን የጤና ፈተናዎች በራሳቸው መጋፈጥና መቋቋም ይችሉ ዘንድ የላይቤሪያ የሴራሊዮንና የጊኒ የጤና ስርዓቶችን ማጠናከርና ለድህረ ኢቦላ ስራ ማዘጋጀት አስፈላጊ ነው። ይህ ሁኔታ ፈጥኖ መለወጥ አለበት ብለው ያመኑት ዶክተር ሞየቲ ጠንከር ያለ ትኩረት እንደሚሰጡት ተናግረዋል። ሀገሮቹ ድጋፍ ሊቋረጥባቸው እንደማይገባ ያምናሉ። ወደፊት ለሚያጋጥሟቸው የአደጋ ሁኔታዎች ፈጣን ምላሽ በሚሰጥ ሁኔታ መታጠቅ አለባቸው። በእነዚህ ሀገሮች እየጎረፈ ያለው ድጋፍ እንደማይቋረጥ ተስፋ አድርጋለሁ። ይሁን እንጂ በተመሳሳይ ሁኔታ እጅግ ደካማ የጤና ስርዓት ያላቸው ሌሎችም ብዙ ሀገሮች እንዳሉ ማስተዋል ያስፈልጋል። ከዋና ዋና ግቦቻቸው መካከል አፍሪካ ውስጥ የጤና ማሻሻያና ማስተካከያዎችን ፈጥኖ ማካሄድ ነው። ኢቦላ በድክመትም በጥንካሬም ብዙ አስተምሮናል ብለዋል ዶክተር ሞዬቲ። የአደጋ ጊዜ ፈጣን ምላሽ የሚሰጡ ቡድኖች ስፋትና ሙያዊ ብቃት መጠናከር እንዳለበት ዶክተር ሞዬቲ በአጀንዳ መዝገባቸው ላይ ካሰፈሯቸው የቅድሚያ ስራዎች መካከል ይገኛል። አደጋ ተከሰተ ማለት ቡድኖቹ ሊያጠፉት እዚያው ተገኝተዋል መሆን አለበት። ነገሩ በሞየቲ ፍላጎትና ትልም። ዶክተር ሞየቲ የዓለም የጤና ድርጅትን የአፍሪካ ቢሮ የተቀላቀሉት በአውሮፓውያኑ የዘመን አቆጣጠር በ1999 ዓመተ ምህረት ነበር። የዛሬ 16 ዓመት ማለት ነው። ከተሰማሩባቸው በርካታ ኃላፊነቶች መካከል የአህጉሪቱ የWHO ምክትል ዳይሬክተርም ሆነዋል። ስለዚህም የአፍሪካን ቀዳዳዎች ሁሉ ያውቃሉ ብሎ WHO ያምናል። በአርባ ሰባት የአፍሪቃ ሀገሮች ውስጥ የተሰማሩ ሁለት ሺህ አራት መቶ ባለሙያዎችን የዕለት ተዕለት ሥራ ሊመሩ ሊያስተባብሩ ይጠበቅባቸዋል። ጠንካራ ግን ፍትሐዊ፣ ቅንና ገራገር መሪ ወይም አለቃ ነኝ ብለው ነው ሞቲ ስለ ራሳቸው የሚያስቡት። የባልደረቦቻቸውን የፈጠራ አቅም ሊያጠናክርና ሊያበረታታ የሚችል ክፍትና የተመቸ የሥራ ሁኔታን እንደሚደግፉም ይናገራሉ። ጣጣ የማላበዛ ወይም ነገር የማላካብድ ከባልደረቦቼ ጋር ሀሳብ መለዋወጥና መነጋገር የሚያስደስተኝ ግልጽ አለቃ ነኝ። ይሁን እንጂ እያንዳንዱ ሰው ሥራውን እንዲሰራ ውጤት እንዲያመጣ ጠብቃለሁ፣ ካለበለዚያ ጅራፍ ይጮኋል። ዶክተር ሞዬቲ አዲሱን ስራቸውን ለመጀመር የዓለም የጤና ድርጅት የአፍሪካ ጠቅላይ ጽህፈት ቤት ወዳለባት ብራዛቪል ሰሞኑን እንደሚሄዱ ተናግረዋል። ብዙ መፏቸር ይጠበቅብኛል፣ ማልጄ መነሳት ይኖርብኛል ብለዋል። የአፍሪካዊቱ አዲስ የጤና ኃላፊ መልካም ስራ መልካም ዕድል። ልክ የዛሬ ዓመት አካባቢ ኢቦላ ምዕራብ አፍሪቃን ማተራመስ ጀምሮ ከቁጥጥር እየወጣ መሆኑ እውን ሲሆን ዩሳምሪድ ተብሎ ከእንግሊዝኛው መጠሪያው ምህፃር በተበጀለት ስም የሚታወቀው የዩናይትድ ስቴትስ ጦር የተላላፊ በሽታዎች ምርምር ኢንስቲትዩት ፈጥኖ ወደ ተግባር ገባ። በዓለም ላይ እንዲህ አደገኛ የሚባሉ ገዳይና ጅምላ ሰጅ ተውሳኮችና ወረርሽኞች በተከሰቱ ጊዜ ቦታው ላይ ይገኛል የሚባለው ዩሳም ሪድ በሪፖርተራችን ካትሪን ሜደክስ ዘገባ መሰረት በታሪክ እጅግ የተራዘመውንና እስካሁንም አቻ የሌለው ቁጥር ያለውን ሰው የፈጀውን ኢቦላን ነበልባል ለማብረድ ሳይንቲስቶቹ ተረባረቡ ይህ ቫይረስ ከቁጥጥር የወጣ መሆኑን የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ እና <laughs> የዓለም ጤና ድርጅት WHO ካወጧቸው ሪፖርቶች እንደተገነዘብን እኛም እዚህ ምርመራችንን አጠናከርን ጃንዳይ በዩሳምሪድ የሰውነት ቫይረሶችን የመቋቋም ቅርንጫፍ አላፊ እርሳቸው የሚመሩት ይህ ቅርንጫፍና ቡድኖቹ የምርምር ስራቸውን የሚያከናውኑት 24 ሰዓት ነው ስራው ካለፈው ሰኔ አንስቶ አይቆምም ለቅጽበት እንኳ ለኢቦላ ቫይረስ ፈዋሽ መድኃኒት ወይም መከላከያ ክትባት መገኘት አለበት ይህ የዩሳምሪድ ቅርንጫፍ ያቀፈው 300 የሚሆኑ ሳይንቲስቶችን ነው ሲሶ የሚሆኑት ታዲያ ሙሉ ጊዜያቸውንና ትኩረታቸውን ሰጥተው እየሰሩ ያሉት በኢቦላ ላይ ነው ዩሳምሪድ የተቋቋመው በአውሮፓውያኑ የዘመን አቆጣጠር በ1969 ዓ ም ነበር የዛሬ 46 ዓመት ያኔ የአሜሪካ ፕሬዚደንት የነበሩት ሪቻርድ ኒክሰን ለ20 ዓመታት ያህል ሲካሄድ የነበረውን በሕይወታዊ አካላት የሚሰሩ የጦር መሳሪያዎች ምርምር ባዮሎጂካል ዌፐንስ ሪሰርች እንዲቆም አድርገዋል ገዳይ ወይም በአካል ላይ ጉዳት አድራሽ የሆኑ ማናቸውንም አይነት ባዮሎጂካል የጦር መሳሪያዎችን ዩናይትድ ስቴትስ እንድታወግዝ ወስኛለሁ ፕሬዚዳንት ኒክሰን ናቸው ይልቅ ይህ የጦር ምርምር ተቋም ትኩረቱን ወደ ሌላ አቅጣጫ ዞረ። በዓለም ዙሪያ እጅግ ገዳይ ለሆኑ ኢቦላን ጨምሮ በርካታ ቁጥር ላላቸው ሕያዋን ታሐዋሲያን ማጥፊያና መከላከያ የሚሆን መላ መፈለግ ይቀጥላል። የተከበራችሁ አድማጮች ለዛሬ ጤና ጊዜው አለቀ። ሳምንት እንገናኝ። በጤና ቆዩ። ጤና ይ በመጨረሻ ስፖርት አስገራሚ ውጤቶች እየተመዘገቡበት ያለው ሰላሳኛው የአፍሪካ እግር ኳስ ዋንጫ ውድድር ወደ ግማሽ ፍጻሜ ተሸጋግሯል። ያለፉት አራቱ ቲሞች ረቡዕና ሐሙስ ይጫወቱና ቅዳሜና እሁድ ለደረጃና ለዋንጫ በሚካሄዱ ግጥሚያዎች ይጠናቀቃል። እንደ ምናምስታችሁ ልኛ ላይ የተከበራችሁ አድማጮቼ የሩጫ ስፖርት ዜናዎችም አሉኛ አብረንን ቆይ ከ16 ወደ 8፣ ከ8 ወደ አራት ቲሞች እየጠራ መጥቶ አሁን ለፍጻሜ የደረሱት ኮንጎ ዲሞክራቲክ ሪፑብሊክ፣ አይቮሪ ኮስት፣ ጋናና አስተናጋጅ ኢኳቶሪያል ጊኒ ናቸው። ዛሬና ነገን ያርፉና እረቡ ኮንጎ ከአይቮሪ ኮስት፣ ሐሙስ ጋና ከኢኳቶሪያል ጊኒ ይጫወታሉ። የእነዚህ አሸናፊዎች እሁድ ለዋንጫ፣ ተሸናፊዎች ቅዳሜ ለደረጃ ይጋጠማሉ። ገዛኸኝ ያለፉትን ሁለት ግጥሚያዎች በቴሌቪዥን ተከታትሏል፣ አስተያየቶችም ሰብስቧል። ሰላሳኛው የአፍሪካ ዋንጫ ከአስራ ስድስት ብሔራዊ ቡድኑ አስራ ሁለቱን አንጠባጥቦ በመቀነስ የማጣሪያውን ወንፊት በጥንካሬና በጽናት ተቋቁመው ወደ ወሳኝ ምዕራፍ የደረሱት አራት ቡድኖች ለተነጎዳው ወሳኝ ፍልሚያ ተፋጠዋል። ለኮንጎ ዲሞክራቲክ አጨዋወት አጨብጭበን አድናቆታችን ሳንርቅ የኮትዲቯር እና የአልጄሪያ በሁለቱም በኩል የታየው የመሸናነፉ ክክራቸው እጅግ ማራኪና ውድድራቸው ምነው ነው የፍጻሜ ጨዋታ በሆነ አሰኝቷል። በተሻለ እንቅስቃሴና በፈጣን የጨዋታ ፍሰት ከነ ውብ አጨዋወቱ የአልጄሪያ ቡድን መሰናበቱ ብዙዎችን ሳያስቆጭ አልቀረም። ሌላው ከዚህኛው ጨዋታ ቀደም ብሎ የጋና ብሔራዊ ቡድን ጊኒን በፍጹም የጨዋታ ብልጫ ሶስት ለባዶ ሸኝቷል። ስለ ጨዋታው የወጣቶችን አስተያየት ለማሰባሰብ ስነሳ መደበኛ የልምምድ ፕሮግራም ላይ የነበሩትን የካ ክፍለ ከተማ እግር ኳስ ቡድን ተጫዋቾችን አግኝቻለሁ። የሀያ ሁለት ዓመቱ አብዲ አብደላ በብሔራዊ ሊግ ለሚጫወተው የካ ክፍለ ከተማ እግር ኳስ ቡድን በአማካይ ተከላካይ ስፍራ ይጫወታል። ስለ አፍሪካ ዋንጫ ላቀረብኩለት ጥያቄ አጠር አድርጎ ተናግሯል። ከተደረጉ ውድድሮች በጣም የማረከኝ ጨዋታ ኢኳቶሪያል ጊኒ ከቱኒዚያ የተጫወቱት ጨዋታ ነው። በዘንድሮ የአፍሪካ ዋንጫ ጋናና አይቬርኮስ ለዋንጫ ይደርሳሉ። የዘካሪያስ ግርማ አስተያየትም ይቀጥላል። በዘንድሮ የአፍሪካ ዋንጫ እንግዲህ ሁሉንም አይቸዋሉ ማለት ይቻላል። ያው እስካሁን የተካሄዱትን ውድድሮች አይቸዋል። እንቅስቃሴው በጣም ደስ የሚል ነገር ነው። እኔ እንደውም የአፍሪካ ዋንጫ በየጊዜው እየተሻሻለ ነው የመጣው። የዘንድሮ አፍሪካ ዋንጫ ነ በብዙ መልኩ ጠንካራ እና ብዙ ትምህርት የወሰድኩት ነው ብዬ ነው ማለት። ሌሎማን ጨዋታ አድንቃል። በመጨረሻም ለዚህ ለፋይናሊስት መጨረሻ የሚደርሱት ከአራቱ ቡድኖች ማንና ማን ናቸው ታስባል? ጥሩ እንቅስቃሴ የጋና ቡድን ላይ በጣም ደስ የሚል እንትን ያለኝ በጣም የተሻለ ነገር ነው ከዛ ከበፊቱ ጊዜ እያያየሁ ያለሁት እና ያው ግምቴ ግን ያው ጋና ይበላል ብዬ ነው። ዘካሪያስ ግርማ ኢንተርናሽናል አልቢትር ሲሆን የአፍሪካ ክለቦችና የአፍሪካ ዋንጫ ማጣሪያዎችንም የሚያጫወተው ወጣቱ የእግር ኳስ ዳኛ ነው። ሌላው አስተያየት ሰጪ ቴዎድሮስ ምትኩ የሚከተለውን ተናግሯል። አሪፎን ያገኘ ጨዋታ ጋና ከአልጄሪያ የተጫወቱ ጨዋታ ነው። በዛ ላይ ጋኖች ከዘጠና ደቂቃ በላይ የመጫወት አቅማቸውን አቅም እንዳላቸው ያሳየ ጨዋታ ነው። ለኔ እሱን ኢምፕረስ ያደርገኝ ጨዋታ ነው። እንደ ጨዋታ እንደ አፍሪካ ውድድር ካየ ነው ብዙ ሞቲቬሽን አልነበረም በተመልካቾች ዘንድ በተለይም ኢኳቶሪያል ጊኒና የኮንጎ ብራዛቪል ቡድኖች በአውሮፓ ታላላቅ ቡድኖች ውስጥ የሚጫወቱትን ተቋቁመው ለደረሱበት ደረጃ አድናቆት እንዳለው ቴዎድሮስ ሲገልጽ የፍጻሜ ተጋጣሚዎች ግን የምዕራብ አፍሪካዎቹ ኮትዲቯር እና ጋና ይሆናሉ ብሏል። በእኔ በኩል ይሄው ነው ያለው ሰለሞን። ውድድሩ ወደሚካሄድበት ወደ ኢኳቶሪያል ጊኒ ልውሰዳችሁና ደግሞ በዚያ ከሚገኙት አቶ ፍቅሩ ኪዳኔ አስተያየትና ያላቸውን ትችት እንስማ። በሰላም ይካሄድ የነበረው የአፍሪካ ዋንጫ ውድድር በጊኔ ኢኳቶሪያል እና ቱኒዚያ ግጥሚያ የተነሳ አስቀያሚ መልኩን አሳይቷል። የጊኔ ኢኳቶሪያል ቡድን በዳኛው ቸርነት ባገኘው የፍጹም ቅጣት ምት ከቱኒዚያ ጋር እኩል ለእኩል በመሆን ከዚያም በተጨማሪው ጊዜ ውስጥ ሁለተኛ ግብ በማግኘት አሸንፎ ለፍጻሜ ግማሽ አልፏል። ጨዋታው እንዳለቀ የቱኒዚያ ተጫዋቾች ዳኛውን ከበው ደብድበው ተመልካቾች ላይ ጠርሙስ ውርውረው መጥፎ ምልክት በማሳየት ደስታቸውን ወደ ብልግና ተቀይሮ አሳዛኝ ድርጊት ፈጽመዋል። ነጭ አፍሪካ እየተባሉ የሚጠሩት የሰሜን አፍሪካ አረቦች ለጥቁሮች ያላቸውን ንቀት በብዙ አኳኋን ነው የሚያገልጹ። በቱኒዚያ መሸነፍ ያለ ሞጫጨሩት ነገር የለም ይህን ግጥሚያ የመራው የሞሪሽያ ዳኛ ከሰራቸው ስህተቶች ውስጥ ዋነኛው ከእውነት የራቀ ፍጹም ቅጣት ምት የአፍሪካ ፕቶል ኮንፌዴሬሽን ባለስልጣኖችን በሙሉ ተሰበዋል። የተሸነፈ ቡድን ከሚዘረዝራቸው ምክንያቶች ዋናው ዳኛውን መወንጀል ቢሆንም ቱኒዚያ ጊኔን ለማሸነፍ በቀላሉ ትችል ስለነበር ምን እንደነካቸው ነካቸው ራሳቸው ጉድለታቸውን ሊያጠሩ ይቻል ነበር። የመለወጫ ክፍሉን ከመሰባበር በፊት ቱኒዚያ የሚገባት ቅጣት እንደምታገኝና የግጥሚያውም ዳኛ በጡረታ እንደሚገለል ተስፋ አለን። አቶ ፍቅሩን አመሰግናለሁ። በአትሌቲክሱ የሩጫ ስፖርት ዜና በሺህ አምስት መቶ ሜትር የአውሮፓ ሻምፒዮኗ የኔዘርላንዷ ሲፋን ሐሰን ቅዳሜ ዕለት ካርልስ ሩኸ ጀርመን በተካሄደው የአዳራሽ ውስጥ ሩጫ ውድድር የብሔራዊ ሬኮርድና የዓለምን ፈጣን ጊዜ በማስመዝገብ ድል ተቀዳጅታለች። አራት ደቂቃ ዜሮ ሁለት ነጥብ አምስት ሰባት ሴኮንድ ነው ጊዜዋ። ሲፋን በዓለም የአዳራሽ ውስጥ ሩጫ የብር ሜዳሊያ ተሸላሚዋን ኢትዮጵያዊት አክሱማዊት እምባዬን መጨረሻው ላይ ጥላ በማለፍ ነው ያሸነፈችው። አክሱማዊት ሁለተኛ ሆናለች። በወንዶቹ የቱርኩ ኢልሃን ታኑ በሶስት ደቂቃ ከሰላሳ ስምንት ነጥብ ዜሮ አምስት ሴኮንድ አንደኛ፣ ኬንያዊው ኒክሰን ቼፕሴባ ሁለተኛ ሆነዋል። በሌላ የሩጫ ስፖርት ዜና ኤርትራዊው አትሊት ተወልደ እስጢፋኖስ በትላንቱ 64ተኛው የጃፓን ቤፑ ኦይታ ማራቶን የግሉን ድንቅ ሰዓት በማስመዝገብ አሸንፏል። 2 ሰዓት አስር ደቂቃ ከ18 ሴኮንድ በሆነ ጊዜ ሲገባ የሀገሪቱን ሁለት ጠንካራ ተፎካካሪዎችን ሂሮኪ ካዶታንና ና ሂሮይኪ የማሞቶን ቀድሞ ነው። ተወልደ እስጢፋኖስ በ64 ዓመት የኦይታ ማራቶን ታሪክ ሲያሸንፍ የመጀመሪያው ኤርትራዊ ሆኗል። በመጨረሻም አሜሪካን፣ ፉትቦል የኒው ኢንግላንድ ፔትሪዮትስ 28፣ የሲያትል ሲሆክስ 24 የመጨረሻ ውጤት ይህ። ይሁን እንጂ ታዲያ ሲያትል ሲሆክስ ማሸነፍና ዋንጫ ማንሳት እንደነበረበት ግን ብዙዎች ይስማማሉ። ጥሩ ተጫውተዋል። መጨረሻዋ ደቂቃ ላይ የተፈጸመች ስህተት ለሽንፈት አብቅቷቸዋል 28 ለ24 ለኒው ኢንግላንድ ፔትሪዮትስ የ2015 ሻምፒዮን በዚሁ ለአብቃ አድማጮች ከነገ በስቲያ ረቡዕ በልዩ መስኮት እንገናኛለን እስከዚያው ሰለሞን ክፍሌ እኔን ሰላም ደህና ቆዩ ክቡራትና ክቡራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምጽ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በሀያ አምስት እና ሰላሳ አንድ ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛ ስርጭት እንደ ገና እንገናኛለን። በኢንተርኔትም ዳብሊዩ ዳብሊዩ ዳብሊዩ ዳት ቪኦኤ ኒውስ ዳት ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ ብላችሁ ብትገቡ ልታነቡን ልታደምጡን፣ አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት። I'm glad I'm you. is ਜੈਨੂ ਮੈਨਿਆ ਜੈਨੂ ਕਪਾਇ ਦਾਰੇ ਤੋਰੀ ਰੋਮੀ ਕੋਨ ਨੋ ਰਿਚੇਂਦਾਂ ਮੇ ਯਲੰ ਮੇ ਮਿਨੇ ਮਾਨਾ ਫਰਮਾੜਾ ਮਾੜਾ गोल

Kabai bai daran ko ilo mi Ko o lori tika mano Parama